ካለፉት ጥቂት ቀናት ወዲህ በተለይም ከትናንት ጀምሮ ወደ ኬንያ ተሰደው የነበሩ የሞያሌ አካባቢ ተፈናቃዮች እየተመለሱ መሆኑን የአይንማኞች ይናገራሉ። ስማቸው እንዳይገለጽ የፈለጉ ሁለት የሞያሌ ከተማ ተመላሾችን ትናንት በስልክ አነጋግሬአለሁ። ሁለቱም የመንግሥት ሠራተኛ በመሆናቸው በቅርቡ መመለሳቸውንና ሌሎችም እየተከትሏቸው መሆኑን ነው የገለጹልኝ። ሌሎች ተፈናቃዮች ግን መንግሥት የደህንነት ዋስትና ካልሰጠን አንመለስም በማለት እስካሁንም እዚያው በስደት ላይ ናቸው። አንደኛው ተመላሽ እንደገለጹልኝ ከሆነ ረዴት ድርጅቶች በዋናነት ሴቶችን እና ህጻናትን ብቻ ለይተው ስለመዘገቡ የተፈናቃዮችን ትክክለኛ ቁጥር ለማወቅ አላስቻለም። በየዘመድ ቤቱ አሁንም በርካታ ተፈናቃዮች ተጠልለው ይገኛሉ። የአካባቢው አስቸኳይ ጊዜ አዋጅ ኮማንድ ፖስት አመራሮች ወይንም መንግስት ከፍተኛ ባለስልጣናት ወደ ኬንያ ተጉዘው ተፈናቃዮቹን አነጋግረው እንደሆነ ለጠየኳቸው ጥያቄ እንዲህ ሲሉ ነበር የመለሱልኝ። ዋስትና የሚቀበል ሰው ካለ እንገባለን፣ ዋስትና የሚቀበል ሰው ከሌለ ደግሞ አንገባም ተብሎ ነበረ ከኮማንድ ፖስቱ አካላት መካከል አብሮ ሽማግሌዎች ጋር ሂዶ ይሄን ዋስትና የሰጠ የመንግስት አካል የለም። የለም አዎ፣ ሽማግሌና የአካባቢ የቀበሌው አስተዳደር እነኚህ ናቸው። ግንብ ስላሉ ተመልሶ ወደ እንትናቸው ገቡ። በብዛት አሁን በየአንዳንዱ ቀስ ብሎ እየገቡ ነው። ከገቡም ወደዛ እየተመለሱ ነው። ወደ ቀያቸው ከተመለሱ በኋላ በመከላከያ ሰራዊቱና በህዝቡ መካከል ስላለው ግንኙነትም አንስቻላቸው ነበር። ከነዋሪዎች ጋር ግንኙነት የላቸውም። እነሱም የሆነ ቦታ ተመድቦ ሶስት ረት ሶስት ረት ሆነው በአስር ሜትር በሀያ ሜትር እንዲህ ይቀመጣሉ። ምንም ግንኙነት የለም ከህዝቡ ጋር። ህዝቡ እንዲህ እንደውም ይፈራል። ህዝቡ በጣም ይፈራል። ግንኙነት የለውም በቃ። ይህ በእንዲህ እንዳለ በኬንያዋ መርሳቤት ቤት ግዛት ከተጠለሉት ተፈናቃዮች መካከል ብዙዎቹ በተለይ የወደዱ ሊቀመንበር ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው እንደሚመረጡ ከሰሙ በኋላ ወደ ቀያቸው ለመመለስ ዝግጅት ላይ መሆናቸውን እንደሚያውቁና መርሳ ቤት ከቀሩት ይልቅ ተመላሹ እንደሚልቅ ገልጸውልኛል። እንደ ተመላሹ እምነት ከሆነ የዶክተር አብይ መመረጥ ብዙዎቹ ተፈናቃዮች የደህንነት ዋስትና ያስገኝልናል የሚል ስሜት እንዲያሳድሩ አድርጓቸዋል። ትንሽ የማይባሉ ለጊዜው ደግሞ ያልተስማሙ ጋረንቲ የለንም አሁንም ይሄ ጋረንቲ ሊሆን አይችልም ጋረንቲ ዋስትና ሊሆን የሚችለው መንግስት አካል ብቻ ነው ብለው የቀሩ ነበሩ። እና በዚህ ሁኔታ ደግሞ አሁን ከኢህአዴግ ምክር ቤት ካጸደቀ በኋላ ደግሞ በቃ ህዝቡ ወደ መመለስ ዝሚያማ ሙሉ በሙሉ ብዙ ያነጋገርካቸው ሰዎች እንደሚመለሱ ተስፋ እያደረጉ እንዳለ ነው። ሀገር ከአሁን በኋላ ትረጋጋለች ወደሚል ደረጃ እየሄዱ ነው የሚመስለኝ። አሁን በሌላ በኩል ግን ሰሞኑን በርካታ ተፈናቃዮች ናይሮቢ ከተማ በተለምዶ ሽሮሞዮ ተብሎ በሚጠራው የኬንያ መንግስት ስደተኞች መመዝገቢያ ቢሮ ለፖለቲካ ጥገኝነት ሲመዘገቡ እንደሰነበቱ በአካባቢው ከሚኖሩ ኢትዮጵያውያን አይን እማኞች አረጋግጫለሁ። ያነጋገርኳቸው ተመላሽ በበኩላቸው እንዲህ ይላሉ። የተመዘገቡ እንዳሉ ወደ ካኩማም ለመሄዱ የተዘጋጁ ሰዎች እንዳሉ ሰምቻለሁ። ከማታ ደውልን ደግሞ እየሰማን ያለ ነው። የተመዘገቡ ሁላት ቴቶ ለመመለስ እንደሚፈልጉና መጓጓዝም እንደጀመሩ ባይናችንም ያየን ሰዎች እንዳለ ነው። እኔ አሁንም ያማቀው አሁን በርካታ ተፈናቃዮች ወደ ቀያቸው እየተመለሱ መሆኑ እየተነገረ ያለው ተላላፊ በሽታን ለመከላከልና ለጸጥታ ሲባል የኬንያ መንግስትና ረድኤት ድርጅቶች በተበታተኑ ጊዜያዊ መጠለያዎች ያሉትን ተፈናቃዮች በአንድ ቋሚ ስደተኛ ጣቢያ እንዲያሰባስባቸው ግፊቱ በጠነከረበት ሰዓት ነው። በኢትዮጵያ ሞያሌ ከተማ በትናንትናው ዕለት ስለነበረው ሁኔታ ለተመላሹ ላነሳሁላቸው ጥያቄ የከተማዋ ነዋሪ ስቴዲየም ውስጥ ሰንጋ አርዶ፣ እንዲሁም በተኩስ ታጅቦ ደስታውን መግለጹን በአካል ተገኝተው ማየታቸውን የገልጹልኝ ሲሆን መከላከያ ሰራዊቱም እስከ ዘጠኝ ሰዓት ድረስ ምንም አይነት እርምጃ አለመውሰዱን አረጋግጠውልኛል። በመንግስት በኩል ተመላሾቹን ተቀብሎ ለማቋቋም ስለሚደረገው ዝግጅት በበኩላቸው እንዲህ ይላሉ። አሁን አንዳንድ እርዳታዎችን እያስገቡ ነበር፣ ሰሞኑን ማለት ነው። ምናልባት በዛ የተጎዱትን ብሎ በተለይ የምግብ ነገሮችን ማለት ነው እና ሌሎች ሌሎች ደግሞ በየቀበሌው እየዞሩ ማን እንዳልመጣ ማን እንደገባ እየመዘገቡ ነበር የመንግስት አካላቶች ማለት ነው እና ችግር የለውም እንዲመለሱ አድርጉ ምናም ብሎ በቃ በየጎደኛው በየዘመዱ ወይናም እየጠየቁ እየለመኑ እንደነበረ ነው። ማቆኔ ከኬንያ ናይሮቢ ለተጠናቀረው ዘገባ ቻላቸው ታደሰ።